የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 30 2011 ዓ ም ምሽት የጋቢና ቪኦኤ መሰናዶ እንሆ መደመጥ ጀመረ። የመከላከያ ሰራዊቱ ግጭቱ በተቀሰቀሰባቸው የአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን እና በሰሜን ሸዋ ዞኖች ከገባ በኋላ ሰላሙ ተመልሷል። አሁን መከላከያ ከገባ ወዲህ በሙሉ ደረጃ ሙሉ በሙሉ በሚባል በሁሉም ቦታዎች ለም ሰላም ወደ ነበረበት ተመልሷል። የመከላከያ ሚኒስቴር ምክትል ኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌው ናቸው። በቃለ ምልልስ ይዘናችሁ እንመልሳለን። በሌላ ዘገባ በመቶ ሺህ የሚቆጠሩ ሰዎች ያለቁበትን የሩዋንዳ ዘር ፍጅት 25ኛ ዓመት በመላው ዓለም እየታሰበ ይገኛል። ዘናን የተለቀቁ ውሾች ሁሉ በሬሳ ላይ እየፈነጩ ነበረ። ቤተክርስቲያን ውስጥ ብዙ ሬሳዎች ነበሩ። ሰው ሸሽቶ ወደ ቤተክርስቲያን ሲገባ ቤተክርስቲያን ያድነናል ብሎ ሲገባ እዛ ቤተክርስቲያን ውስጥ ሲያገኟቸው የጨፈጨፏቸውን ሁሉ ያው፣ ሰባት መቶ ሬሳዎች በአንድ ቤተክርስቲያኖች በየ ቤተክርስቲያን ያየሁበት ወቅት ነው። በፍጅቱ ማግስት ሩዋንዳ የተገኙት ሻለቃ ዳዊት ወልደ ጊዮርጊስ ናቸው። ሀሳባቸውን ቆየት ብለው ያካፍሉናል። ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ ቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ሩዋንዳ በዘር ማጥፋት ዘመቻ በመቶ ሺዎች የሚቆጠሩ ዜጎቿን ያጣችበትን 25ኛ ዓመት መዘከር ጀምራለች። ትናንት እሁድ የሀገሪቱ ፕሬዚዳንት ፖል ካጋሜ በመናገሻ ከተማቸው ኪጋሊ በሚገኝ የጅምላ መቃብር ተገኝተው ለመቶ ቀናት የሚዘልቀውን የመታሰቢያ ዝግጅት አስጀምረዋል። የተለያዩ ሀገራት መሪዎች ዝግጅቱን አብረዋቸው ታድመዋል። በአውሮፓውያን አቆጣጠር ሚያዚያ 6 1994 የጀመረው የሩዋንዳ ፍጅት ለመቶ ቀናት የቆየ ሲሆን ጽንፈኛ ሁቶዎች የመሩት ቡድን 800 ሺ የአናሳው ቱትሲና ለዘብተኛ ሁቱ ጎሳ አባላትን በአሰቃቂ ሁኔታ ጨፍጭፈዋል። ጭፍጨፎ የቆመው ፖል ካጋሜ የሚመሩት የሩዋንዳ አርበኞች ግንባር ከዩጋንዳ በመነሳት የሁቱ ጦረኞችን ድል ካደረገ በኋላ ነው። ሊቢያ ውስጥ አንድ ተዋጊ አውሮፕላን ዛሬ ትሪፖሊ በሚገኝ አውሮፕላን ማረፊያ ላይ ድብደባ ማካሄዱን እማኞችና የጸጥታ ኃይሎች ተናግረዋል። የተደበደበው አይሮፕላን ማረፊያ በሀገሪቱ የሚሰራው እሱ ብቻ እንደሆነም ታውቋል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ ወገን እንደሌለ ሚቲጋ አውሮፕላን ማረፊያ ላይ ያሉት የጸጥታ መኮንኖች ተናግረዋል። አውሮፕላን ማረፊያው የተደበደበው ማኮብኮቢያ ጎዳና ላይ ሲሆን በሰዎች ላይ ጉዳት እንዳልደረሰም ተገልጿል። የወታደራዊ አዛዥ ጄኔራል ኻሊፋ ሀፍታር ታማኝ ወታደሮች መዲናዋን ትሪፖሊን ለመቆጣጠር እየጎረፉ ናቸው። በተባበሩት መንግስታት ድርጅት የሚደገፉት የሊቢያ ጠቅላይ ሚኒስትር ፎይዝ ሳራጅ የሀፍታር ተግባር የመፈንቅለ መንግስት ሙከራ ነው ሲሉ ከሰዋል። ሀፍታርና ቡድናቸው ከትሪፖሊ ወጣ ብለው በሚገኙ አካባቢዎች ሲገፉ መቆየታቸው ይታወሳል። ላለፉት አስራ ስድስት ወራት የዩናይትድ ስቴትስን የሀገር ውስጥ ደህንነት መስሪያ ቤት ሲመሩ የነበሩት ክሪስጄን ኔልሰን ከኃላፊነታቸው ለመነሳት ጥያቄ አቅርበዋል። ኔልሰን ለዚህ ውሳኔ የደረሱት በስደተኞች ፍሰት እየተፈተነ ካለው የሀገሪቱ ደቡባዊ ድንበር ጋር በተያያዘ ከቤተ መንግሥትና ከሕዝቡ በደረሰባቸው ጫና ሳቢያ ሳይሆን እንዳልቀረ ተነግረዋል። ከዋይት ሀውስ የተገኙ ምንጮች እንደሚናገሩት የአሜሪካ ግዛትን የሚያቋርጡ ስደተኞችን ለመግታት ተገቢ እርምጃ አልተወሰደም በሚል ፕሬዚዳንት ዶናልድ ትራምፕ ኔልሰንን በተደጋጋሚ ወቅሰዋቸዋል። በሌላ በኩል ስደተኞች ስደተኛ ወላጆችን ከልጆቻቸው የመለየት እርምጃቸው ከሕዝብ ቁጣን አከታትለውባቸው ከርመዋል። የኔልሰንን ስንብት ይፋ ያደረጉት ፕሬዚዳንት ትራምፕ በምትካቸው የአሜሪካ ጉምሩክና ድንበር ጥበቃ ኮሚሽነር ኬቨን ማክኤላንን እንደ ሾሙ ጨምረው አውጀዋል። እስራኤላውያን ነገ በአክራሪ የፖለቲካ አቋማቸው በሚታወቁት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነተንያሁና በመካከለኛ አቋም አራማጁ በቀድሞ የጽህፈት ቤታቸው ኃላፊ ቤኒ ጋንታዚ መካከል በሚካሄደውና የጠበቀ ፉክክር በታየበት ምርጫ ድምጻቸውን ይሰጣሉ ተብሎ ይጠበቃል። የትኛውም እጩ በተናጥል መንግስት ለመመስረት የሚያስችል አብላጫ ድምጽ ያገኛሉ ተብሎ አይጠበቅም። ለኔታንያሁ የትምምን ድምጽ የመስጠት አሊያም የመንፈግ ውሳኔ ተደርጎ በተወሰደው ምርጫ አሸናፊው የጥምር መንግስት ለመመስረት ይገደዳል ተብሎ ነው የተጠበቀው። ከፍተኛ መነቃቃት የሚታይባቸው የሚስተር ጋንታዚ ደጋፊዎች እጩዋቸው ያሸንፋሉ የሚል ከፍ ያለ ተስፋ ቢያሳድሩም የቅርብ ጊዜው የድምፅ ሰጪዎች ቅድመ ትንበያ ውጤቶች ግን ፉክክሩ የጦፈና አሁንም አንገት ለአንገት ትንቅንቅ የሚታይበት መሆኑን ነው ያመላከቱት። ለረጅም አመታት ልምዳቸውን በማውሳት የምረጡኝ ዘመቻቸውን ያካሄዱት ነተንያሁ በበኩላቸው ለአስራ ሁለት አመታት የዘለቀው የኃላፊነት ዘመናቸው እስራኤልን በብቃት ለመምራት የሚያስችል የፖለቲካ ልምድ በማካበት ብቸኛው እንደሚያደርጋቸው በመናገር መራጩን ለማሳመን ጥረዋል። ከዓለም መሪዎች ይልቁንም ደግሞ ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር ያላቸውን የጠበቀ ግንኙነትም የጥንካሬያቸው ማሳያ አድርገው አቅርበዋል። አድማጮች፣ ለሰዓቱ የያዝናቸው ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። Gabina VOA, let's cross boundaries together የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮ ዝግጅታችንን ነው። ወደ ቀደመው ዘገባችን እንለፍ። የመከላከያ ሰራዊቱ ግጭቱ በተቀሰቀሰባቸው የአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንና በሰሜን ሸዋ ዞኖች ከገባ በኋላ ሙሉ በሙሉ ተኩስ መቆሙን የመከላከያ ሚኒስቴር ምክትል ኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋያ እያሌው ለአሜሪካ ድምፅ ገልጸዋል። ግጭቱ የተካሄደው በሕዝቦች መካከል አይደለም። የተጋጩትና የተታኮሱት በሁለቱም በኩል ያሉ ታጣቂዎች ናቸው። ጉዳቱም የደረሰው በሁለቱም ወገን ነው። ኦነግ በአካባቢው የታጠቀ ኃይል የለውም። አጠቃላይ የደረሰውን ጉዳት በተመለከተ በነገ ዕለት የተጠራ መረጃ የተጣራ መረጃ እንሰጣለን ብለዋል። ሲዮን ግርማነች ነች ያነጋገረቻቸው ባለፉት ሁለት ሶስት ቀናት በአማራና በኦሮሞ መሀል ግጭቶች ተነስተዋል። የግጭቱ መነሻ ምንድን ነው? ያደረሰው ጉዳት ምንድን ነው? ግጭቱን ውስጥ ከጀርባ ሆኖ ግጭቱ እንዲቀሰቀስ ያደረገው ማን ነው የሚል የመከላከያ ኃይላችን ከገባ በኋላ እናጣራውና በምናጣራው በጨረስነው ጊዜ ለሚዲያም ለህዝቡም ይፋ እናደርጋለን። ግን አሁን መከላከያ ከገባ ወዲህ በሙሉ ደረጃ ሙሉ በሙሉ በሚባል በሁሉም ቦታዎች ተኩስ የለም። ሰላም ወደ ነበረበት ተመልሷል። የደረሰው ጉዳትስ ምን ያህል ነው? አሁን እዚህም እዚያም የሚነገሩ የቁጥር መረጃዎች አሉ። ብዙ ሰው ተጎድቷል፣ ከፍተኛ ነው ጥቃቱ፣ ተኩሱ የሚሉ የተለያዩ መረጃዎች ይወጣሉ እና በእርግጥ እንደ ጠቀሱት እናጣራል ብለዋል። ግን አሁን ባለበት ደረጃ የደረሰው ጉዳት መጠን ምን ያህል ነው? የደረሰው ጉዳት ከነበረው ሁኔታ አንጻር ከፍተኛ ነው፣ በሁለቱም ወገን ቀጣይ፣ ከሆስፒታሎችም ከሌሎችም ሰራዊታችንም መሬት ላይ ያለው ሁኔታ ካጣራ በኋላ ቀጣይ ብንሰጥ አይሻልም። ልክ ነው። የተጣራ መረጃ ቢሰጡ ነው የተሻለ ነው የሚሆነው። አሁን እንደ ጠቀሱት እርስዎም በአማራና በኦሮሞ መካከል በሁለቱም ወገን የሚል ነገር ሲናገሩ ተሰምተዋልና፣ ግጭቱ በህዝቦች መካከል ነው ወይስ በታጠቁ ኃይሎች መካከል ነው? በማንና በማን መካከል ነው? እንግዲህ አሁን እስካሁን ባለኝ መረጃ ግጭት የተካሄደው በህዝቦቹ መሀል አይደለም። ህዝቡ ለዘመናት ከሚሊዮን በላይ በሚቆጠሩ አመታት ህዝቡ በጋራ የኖረ ተዋልዶ ተጠባብሮ እኔ ኦሮሞ ነኝ፣ እኔ አማራ ነኝ ሳይል በጋራ ሲኖር የነበረ ህዝብ ነው። ነገር ግን ከኋላ ሁነው ለተለያየ የፖለቲካ ፍጆታ ለመጠቀም በሚል በሁለቱም በኩል ግጭቱን የሚቀሰቅሱ ኃይሎች ያሉ ነው የሚመስለኝ። ለማንኛውም ግን እስካሁን በደረሰን መረጃ የታጠቁ ኃይሎች ናቸው በሁለቱም በኩል ግን በሁለቱም በኩል የታጠቀ ኃይል ስልሽ የታጠቀ ሌላ የሰራዊት ወይም ደግሞ እኛ የማናቀው ሀይል አይደለም። እዛው አካባቢ የሚኒሻው ወይም ደግሞ በህዝቡ ውስጥ ታጥቆ የሚገኘው ሀይል ነው እርስ በርስ ወደ ግጭት የገባው። የአማራ ክልል ዛሬ በሰጠው የተለያየ መግለጫ ማለባበስና መሸፋፈን አያስፈልግም፣ የተደራጁ ሀይሎች የሚባሉት ኦነግ ነው የሚል መግለጫ ሰጥተዋል። ና በእናንተ በኩል ምን ትላላችሁ በዚህ ላይ? እኛ እስካለን መረጃ ድረስ ኦነግ በአካባቢው የታጠቀ ኃይል ኦነግ የለም። ኦነግ ከኤርትራ የገባው ቀጥታ ወደ ኦሮሚያ ክልል በዚህ በአርሲ አካባቢ ስልጠና ላይ ነው ያለው ያለ ትጥቅ የገባው። ታጥቆ የገባው ደግሞ በአባ ገዳዎች እና በኦሮሞ ህዝብ ጥረት እና በሌሎችም ኃይሎች ጥረት ትጥቁን እንዲፈታ የተደረገ ኃይል አለ። ነገር ግን እምቢ ብሎ ትጥቁን አልፈታም ያለ የኦነግ ኃይል በምዕራብ ኢትዮጵያ ሲንቀሳቀስ የነበረው እሱም ልቀም ስራ ነው እዛ የተካሄደ ያለው በወሎ ከሚሴ ምናልባት ኦሮሞ ወይም ኦሮሚያ አካባቢ ስለሆነ እዛ አካባቢ ሴል የላቸውም ወይም ደግሞ ሆነ ግን የሚደግፍ ኃይል የለም ብሎ መናገር አይቻልም። ቀጣይ ግን በትክክል ማን ያለው የሚለውን አጣርተን ለህዝብ ይፋ እናደርጋለን። ነገር ግን አሁን በግጭት የተቀሰቀሰው ነገም በይፋ መከላከያ ሚኒስቴር መግለጫ ይሰጣል። በዛ በደንብ እስካሁን የደረሰው ጉዳትም በዝርዝር በእኛ በሚዲያ ሰዎች በመከላከያ ሰዎች ማለቴ ነው መግለጫ ለሕዝብ ይፋ ይሆናል። ኦነግ የሚባል በአካባቢው እኛ አናውቅም። ክልሉ ይሄን ካወቀ ደግሞ አስቀድሞ ኦነግን መምታት ያለበትም ከፌደራልና ከክልል ጋር በመነጋገር መከላከያ ነው። ኦነግ አለ ብሎ ወደዛ አካባቢ ኃይልም ሌላም የተደበቀ ኃይል ሽፍታም ይሁን ሌላም መላኩ ብዙ ትርጉም አልነበረውም። ምክንያቱም ሕዝብ ለሕዝብ ወደ እንደሚያጋጭ መገመት ነበረባቸው፣ እንጂ እስካሁን ባለ መረጃ እኔ ኦነግ የሚባል በዛ አካባቢ የሚንቀሳቀስ የታጠቀ ኃይል አላየሁም ንም እኛ መረጃውም የለን። ማን ነው እንደዚህ ይሄን ያህል ትልቅ መሳሪያ ይዞ በአካባቢው ያለው እንግዲህ ከሁለቱም ወገን ነው ብለዋል። ማን ነው እነ ማን ናቸው? ምን አይነት ሰዎች ናቸው? መከላከያ የመከላከያ ሚኒስቴርስ ይሄን ያህል የታጠቁ ሰዎች በአካባቢው ሲኖሩ እንዴት አላወቀም? አዎ፣ አንደኛ የታጠቀ ኃይል የለም ታሪክ በምሳሌ አፋር እዛ አካባቢ ያሉ ኦሮሞዎች፣ አማራውም በተለምዶ በባህሉ መሳሪያ ይወዳል። መሳሪያ ትጥቅ የሌለው ህብረተሰብ የለም። ይሄ ከድሮ ጀምሮ ከጥንት ጀምሮ ትጥቅ ይዞ ከብቶችንም እዛ አካባቢ የሚንቀሳቀስ አገሩንም ሲጠብቅ የነበረ ህብረተሰብ ያለበት አካባቢ ነው። አርብቶ አደር አለ፣ አርሶ አደር አለ። አብዛኛው ልክ በሌላው የአማራ ባህል እዛ አካባቢ ያለው የኦሮሞውም የአማራውም የራሱ የሆነ ትጥቅ አለው። ከውጭ የመጣ ትጥቅ የገባ ትጥቅ አሁን መረጃ የለንም። በኦሮሞ ዞን በኩል የሚቀርበው መረጃ በአማራ በኩል የገባው ኃይል ልዩ ኃይል የሚመስል ግን ልዩ ኃይል ያልሆነ ገብቶብናል፣ እሱን ለመከላከል እርምጃ ወስደናል ለሚሉት በአማራ ደግሞ እነሱ ናቸው የመጡብን የሚል አለ። ስለዚህ ቀጣይ ማን ነው የሄደው? ወዴት? ውጊያውስ የተካሄደ የት አካባቢ ነው? ለምንስ ተካሄደ? ከጀርባ ያው እንደምታውቁት ሁሉም የፖለቲካ ፍጆታ የሚፈልግ ሀይል ከጀርባው አለ። ይሄ ምክንያቱም ዝም ብሎ ህዝብ ለዘመናት አብሮ የኖረ ህዝብ ወደ ግጭት አይገባም። ወደ ግጭት እንዲገባ ያደረገው የመዋቅርን ችግር ሊሆን ይችላል ወይም ሌላም ሊሆን ይችላል። እሱ ቀጣይ ይጣራል። ነገር ግን ታጥቆ ውጊያ ያደረገው እዛው የሚኖር እዛው አካባቢ የነበረ ሽፍታ ነው እንጂ በሰው ደም የሰው ደምን በማፍሰስ ምንም አይነት ጥቅም አይገኝም። ይህን ጥቅም ለማጠቀም በሚል ለዘመናት የኖረውን ህዝብ በማጋጨት ምንም የሚያገኝ ጥቅም የለም። የባሰ ህዝቡም እየለያቸው፣ እየነጠላቸው ነው የሚሄደው። ቀጣይ ህዝቡን ራሱ መከላከያ አወያየቱ ማንም የመዋቅር አካል አይገባ? አጣርተን ይፋ ለህዝብ እናደርጋለን። ኮሎኔል ተስፋ ያያሌው፣ ይሄ ከኋላ ያሉ ናቸው ያልታወቁ ናቸው የተደራጁ ናቸው የታጠቁ ናቸው ግጭት የሚፈልጉ ሰዎች ናቸው የሚል በጣም ተደጋጋሚ በየጊዜው እየተሰጠ ነው። ለወራት ግን ደግሞ አንዱ ጋር ሲቀዘቅዝ እንደገና አንደኛው ጋር እየተነሳ አንደኛው ጋር ሲቀዘቅዝ አንደኛው ጋር እየተነሳ የሰዎች ደም እየፈሰሰ ሰዎች ህይወታቸውን እያጡ ነውና። በመከላከያ በኩል መቼ ነው ይሄንን የሚያስቆመው ወይም ጠንከር ያለ እርምጃ ወስዶ አገሪቱን ወደ ተረጋጋ ሰላም የሚመልሰው? በጣም ጥሩ። ይሄ ቀጣይ በመከላከያ ደረጃ እስካሁን በተለይ ከዚህ በፊት እንደሚታወቀው በሚዲያም እንደተገለጠው በምዕራብ ኢትዮጵያ ጉሙዝንና ኦሮሞን የማጋጨት እንቅስቃሴ ያደረጉ እርምጃ ተወስዶባቸዋል። በሙሉ በቁጥጥር ስር ላይ ናቸው ከሁለቱም ወገን ከጀርባም ሁኔታውን ሲቀሰቅሱ የነበሩ በዚህ በሌላ አካባቢም በስፋት በተለይ በሶማሌና ኦሮሞ አካባቢ ግጭት ሲቀሰቅሱ የነበሩም ተይዘዋል። አሁንም ሌላ አጀንዳ እስከ ዛሬ ምንም አይነት ችግር ያልተከሰተበት ከሚሴና የወሎ ልዩ ኦሮሚያና የአማራን ሕዝብ ለማጋጨት ትርፍ እናገኛለን ብለው የሚያስቡ ኃይሎች የሉም ማለት አይቻልም። ምክንያቱም ግጭቱ ዝም ብሎ ከመሬት ተነስቶ አይነሳም። ለግጭቱ መነሻ የሚሆነው ሩት ሆዙ ምንድን የሚለውን ቀጣይ ከህዝቡ ጋር ውይይት እናደርጋለን፣ እናጠናለን። ካጠናም በኋላም ከህዝቡ ጋር በመሆን እርምጃ እንወስዳለን። ሌላው አካባቢ ግን እርምጃ እየወሰን ነው፣ በሙሉ ወደ ፍርድ እየቀረቡ ነው። ወደ ፍርድ ቀርበውም የተፈረደባቸው አሉ። ይሄን ዝርዝር መረጃ ከአጠቃላይ ፌዴራል ፖሊስም ልታገኙ ትችላላችሁ። በጣም አመሰግናለሁ። እግዜር ስጥልን ለሰጡን ማብራሪያ፣ በመከላከያ ሚኒስቴር ምክትል ኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌው። እግዜር ስጥልን። እኔም አመሰግናለሁ። የሩዋንዳ የዘረ ፍጅት ዛሬ 25ኛ ዓመቱ ነው። ከዚህ ፍጅት የተረፉ ሰዎችን ታሪካቸውን በተከታታይ እናካፍላችኋለን። ለዛሬ የሊዲያ ዋሜዜን ታሪክ ይዘንላችኋል። እንደሚከተል ይቀርባል። ሊዲያ ዋምዌዚ ዘንድሮ የአርባ ስድስት ዓመት ዕድሜ ጎልማሳ ናቸው። ሩዋንዳዊት ገበሬ ትዳርም ልጆችም የላቸውም። የሚኖሩት በሩዋንዳይቱ ኛን ሙጋሊ ከተማ ነው። ሊዲያ የዛሬ ሠላሳ ዓመት አካባቢ ሩዋንዳ ውስጥ በተፈጸመው ጎሳ የለየ ጅምላ ጭፍጨፋ ሰባ ሦስት ዘመድ አዝማር ተገድሎባቸዋል። ባለቤታቸው ልጆቻቸውና ሌሎችም የቤተሰባቸው አባላት ኪጊናና ኛሩቡዬ አነስተኛ ከተሞች መካከል ባለው ቾሆዋ ሐይቁ ተጥለውባቸዋል። ሊዲያ ዛሬ የሚኖሩት በምሕፃር ፋርዥ ተብሎ በሚጠራው ከጅምላ ጭፍጨፋ የተረፉ ሰዎች ድጋፍ ፈንድ በኢትዮጵያ ምንዛሪ ሂሳብ በወር በሚሰጣቸው 950 ብር ድጎማ እየተረዱ ነው። ሊዲያ ባለቤታቸው የተገደሉ ጊዜ እዚያው በብዙ ወንዶች በተደጋጋሚ መደፈራቸውን ይናገራሉ። ሊዲያ ዶማ እንኳ ማንሳት የሚችል አቅም ስለሌለኝ ካለችኝ ጥሪት ላይ ሰው ቀጥሬ ኩርማን መሬቴን አሳርሳለሁ ይላሉ ዕድሜና ጤና እንዲሰጠኝና ክፉ ሳይደርስብኝ የእግዜርን ሞት እንድሞት ብቻ ነው እንግዲህ የምፈልገው ብለዋል ሊዲያ ሰሞኑን ከአሜሪካ ድምፅ ጋር አጭር ቃለ ምልልስ አድርገው ነበር ከዚያ ጭፍጨፋ እንደ አሁን የሚያስታውሱት I lost all my children, my husband, my parents, the parents of my husband, and all their families. በወቅቱ እንዲህ አይነት ክፉት አይደረሰብኝ እኔ ብቻ ነኝ ብዬ አስብ ነበር። ቆየት ብሎ ግን እንደ እኔ አይነት ብዙ ሰዎች እንዳሉ ተገነዘብኩ። ከሁሉም የበለጠ የጎዳኝ ወንድሞቼንና እህቶቼን ልጆቼንና ባሌን መነጠቄ ነው። ለምን ይሆን ይህንን በተለየ ሁኔታ የሚያስታውሱት? ሊዲያ ጥቼ ልጆቼ ከፊቴ የተገደሉብኝ። በኪጊናና በኛሩቡዬ መካከል ሀይቅ አለ። ያ ሁከት ወደዚያ ያበረረን። እዚያ እንደ ደረስን ሴቶችን እንዲተውን ኢንተርሃሞዌ ትእዛዝ ሰጠ። እኔ የራሴ ሶስት ወንዶች ልጆችና አንድ የእህቴ ወንድ ልጅ ነበሩኝ። ሰውም በቆንጨራ መጨፍጨፍ ሲደክማቸው የእኔን ልጆች አንስተው ሀይቅ ውስጥ ጨምሯቸው። ያኔ እኔም ጀርባዬ ላይ የነበረውን አንቀልባ ወደ ሀይቁ ወረወርኩት። አንቀልባውን አወጡትና እኔም በጣም ደበደቡኝ። ለእኛ ልጆች ትወልጃለሽ፣ አንቀልባውም ያኔ ስለሚያስፈልግ አትጥዩም፣ ቱትሲዎችን ገድለናል፣ እናንተ ሁቱ ልጆችን ወልዳችሁ ታዝሏቸዋላችሁ እያሉ ነበር የሚደበድቡኝ። ልጆቼን ከገደሉ በኋላ ወደ ኢንተርሃሙዌ አዛዥ ወሰዱኝ። እሱም እዚያው ከሰው ፊት ደፈረኝ። ከዚያ በኋላ አንዱ ከሌላው እየተቀባበሉ ወረዱብኝ። ይህ ስሜትን ጠልቆ የሚያቆስል ነገር ነው፣ መቼም ማረሳውም። የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ለእርሶ እንዴት ነው? ከጭፍጨፋው በኋላማ ቤቶቻችን ፈርሰዋል፣ ሰውም አልቋል። ሳይፈርሱ ወደ ተረፉ የሌሎች ሰዎች ቤቶች እስከ ወሰዱን ጊዜ ድረስ በመጠለያ ሰፈሮች ውስጥ አውቆዩን። ከዚያም የብሔራዊ አንድነት መንግስት ሲመሰረት እንደ ነገሩ ጣሪያና ግድግዳ አቆሙልን። ቤቶቹ ግን ጠንካራ አልነበሩም። በእርግጥ በኋላ አድሰውልን፣ አሁን ጥሩ ቤት ውስጥ ነው ያለ። ነው ህይወት ቀጠለች። ያኔ የዕለት እርዳታ ሰጡን። አሁን ያለንበት ሁኔታ ከያኔው በጣም ይሻላል። ጥቂት ከብቶችም አሉኝ። እንግዲህ ወደፊት ደግሞ ሁሉም የተሻለ ይሆናል ብለን ተስፋ እናደርጋለን። እርስዎ አሁን ይቅር ብለዋል? ግ ኖት ር ዲ ስልጠና ስናገኝ ይቅር አለማለት ሌላ የከበደ ሸክም መሆኑን ተረዳን። እንደውም ሌሎች ሊሽሩ የማይችሉ በሽታዎችን እንደሚያመጣብን ገባን። ይቅር መባባል ከስልጠናው በኋላ የወሰድነው እርምጃ ነው። ይቅርታ የጠየቀውንም ይቅርታ ያልጠየቀውንም ይቅር ለማለት በቃን። እኔ ይቅር ብያቸዋለሁ። ባህላዊ ወደ ሆነው የአውጫጭኙ ጋቻቻ ችሎት እንኳን አልወሰድኳቸውም፣ ይቅር ብያቸዋለሁ። የታረቀች ሀገር ለእርሶ ምን ትመስላለች? ኢ ቲንክ ሬኮንሲሊኤሽን ኢዝ ኔሰሰሪ ቢኮዝ አ ካንትሪ ዊዝአውት ሬኮንሲሊኤሽን ኢዝ አ ዲቫይድድ ካንትሪ። መታረቅ አስፈላጊ ነገር ይመስለኛል። ምክንያቱም እርቅ የሌላት ሀገር የተከፋፈለችና የትም የማታደርስን የምትሆነው። ይቅር ያላሉ እንኳን ደፍረው ይቅር ማለት አለባቸው ብዬ አስባለሁ ምክንያቱም በልብ ውስጥ ቂምና ነገር ካሉ ከጎረቤት ጋር መቼም ቢሆን በሰላም አትኖርም። ቀጣዩ ዘገባችንም ከዚሁ ከሩዋንዳ የዘር ፍጅት ጋር የተያያዘ ነው። በመቶ ሺዎች የሚቆጠሩ ሰዎች ያለቁበት የሩዋንዳ ዘር ፍጅት ሀያ አምስተኛ ዓመት በመላው ዓለም እየታሰበ ይገኛል። የፍጅቱን ትዕይንት በቴሌቪዥን መስኮት የተመለከተ በራዲዮ የሰማ የሚገጥመውን ድንጋጤና ሕመም ማንም ሰው የሚገምተው ነው። ሀብታሙ ስዩም ያናገራቸው በፍጅቱ ማግስት ሩዋንዳ የተገኙ ኢትዮጵያዊ ደግሞ ከሰቆቃው ወዲህ የምንማረው ከሰቆቃው ወዲያ የምንማረው ነገርም አለ ይላሉ የዛሬ 25 ዓመት ሚያዝያ የጀመረው ፍጅት እስከ ሐምሌ ዘለቀ ነሐሴ ላይ በተባበሩት መንግሥታት ድርጅት የዓለም የምግብ ፕሮግራም ውስጥ ይሰሩ የነበሩት አንድ ኢትዮጵያዊ ጥሪ ቀረብላቸው ወደ ሩዋንዳ ሄድ የጠየቁን ቀድሞ የላይቤሪያ ፕሬዚዳንት የነበሩት ማዳም ሲርሊክ ጆንሰን እሳች ዛ ጊዜ በዩናይትድ ኔሽንስ ደቨሎፕመንት ፕሮግራም ዩኤንዲፒ በሚባለው ውስጥ የአፍሪካ ቢሮ ኃላፊ ነበሩ። ኢመርጀንሲ ቡድን፣ የኢንተርናሽናል ቡድን ዘህ እንድትገባ ፈቅዳለሁ ብለውን በዛን ጊዜ በጠየቁ ጊዜ ልክ ጂኖሳይዱ በሚካሄድበት ወቅት ነበረ እና እኔ የሄድኩት ኦገስት መጨረሻ ላይ ነው። የአሁኑ የአፍሪካ የደህንነት ምርምር ተቋም ስራ አስኪያጅ ሸለቃ ዳዊት ወልደ ጊዮርጊስ እግራቸው ሩዋንዳን ከረገጠ በኋላ ያዩትን ሰቆቃ ዛሬም ያስታውሱታል። ከተማ ውስጥ ስንገባ መቼም በቃላት መግለጽ ያስቸግራል የሚታየው ነገር እና በጣም የሚያሳዝን ነገር ነው ያየነው። ሜዳ ሁሉ ሬሳ ነበረ። የመንገድ ሮድ ብሎክ እንኳን መንገድ ማቆሚያ እንኳን በሬሳ ነበር የሚደረገው። እነዚህ ዘላን የተለቀቁ ውሾች ሁሉ በሬሳ ላይ እየፈነጩ ነበረ። ቤተክርስቲያን ውስጥ ብዙ ሬሳዎች ነበሩ። ሰው ሸሽቶ ወደ ቤተክርስቲያን ሲገባ ቤተክርስቲያን ያድነናል ብሎ ሲገባ እዛ ቤተክርስቲያን ውስጥ ሲያገኟቸው የጨፈጨፏቸውን ሁሉ ያው ሰባት መቶ መቶ ስምንት ዘጠኝ መቶ ሬሳዎች በአንድ ቤተክርስቲያን ውስጥ በየቤተክርስቲያን ያየሁበት ወቅት ነው። ምስራቅ አፍሪካዊት ሀገር ሩዋንዳ ትንሽ ሀገር ናት። የቆዳ ስፋቷ ከኢትዮጵያ ጋር ሲነጻጸር 41 እጥፍ ያንሳል። ይህ እልቂት በሚፈጸምበት ዘመን የሩዋንዳ ህዝብ ቁጥር ከኢትዮጵያ በ45 ሚሊዮን ያንስ ነበር። ሆኖም ትንሽ አገርና ጥቂት ህዝብ ታሪክ ሁሌ የሚዘክረው ግፍ ለመፈጸም አቅም እንዳላቸው ማሳያ ሁናለች። የግፉ መነሻ ደግሞ ዘርን መሰረት ያደረገው የእልቂት አስተምሮት እንደሆነ ሻለቃ ዳዊት ያምናሉ። በዘር ቆጠራ የጥላቻ ፕሮፓጋንዳ በይፋ ሲካሄድ ለረጅም ጊዜ ያ ጥላቻው ገደብ የሌለው ጥላቻ እና በሞራል፣ በሃይማኖት፣ በህግ ሊገታ የማይችል ጥላቻ ደረጃ ላይ ይደርሳል። ያ ሲደርስ ምንም ገደብ የለውም። ጭካኔው በሰው አእምሮ ሊዳሰስ የማይችል ሊታወቅ የማይችል አይነት ጭካኔ ደረጃ ላይ ይደርሷል። ያንን ነው ያየሁ። ከሀያ አምስት አመታት በኋላ የዛሬዋ ሩዋንዳ የአዲስ ሀገር መንፈስ አላት። ትልቅ የኢኮኖሚ እድገት ካስመዘገቡ ሀገራት አንዷ ሆና ትጠራለች። በውበት እንዲሁም በሴቶች የፖለቲካ ተሳትፎ አብነት የምትሆን ምድርም ሆናለች። የእርቅና መቻሻል ምሳሌነቷም ይጠቀሳል። ኢትዮጵያ ውስጥ ላለው የፖለቲካ እንቅስቃሴ ባይተዋር ያልሆኑት ሻለቃ ዳዊት ሩዋንዳ በክፉና በመልካም ጊዜ ያደረገችው ለኢትዮጵያም ትምህርት እንደሚሆን ይናገራሉ። በፖለቲካ የመጣውን በጥላቻ የመጣውን መመለስ የሚቻለው በህግና በመመከት ነው። በኃይል በመመከት ነው። ጀነራል ካጋሜ ያደረጉት ይህን ነው። ያ የተጎሳቆለ ህዝብና በጥላቻ ተነክሮ የነበረው ህዝብ በሀያ አምስት አመት ውስጥ በዘዴ በዘዴም ነው በደሞ ደግሞ ደግሞ ጠንካራ እርምጃ በመውሰድ ጠንካራ ውሳኔ በመወሰን ህዝቡን ዛሬ እዚህ ደረጃ አድርሰውት ህዝቡ በሰላም የሚኖርበት ፍጹም ለፍጹም እርቅ ደረጃ ላይ አልደረሰም። ነገር ግን መተማመን ደረጃ እያገገመ እየሄደ ነው። ዛሬ ሩዋንዳ በጣም የለማች አገር አዳጊ ሀገር ብዙ ተስፋ ያላት አገር ሆና ነው የምናያትና ተለቃዳዊ ሰዎች በተለያዩ እሳቤዎችና አመለካከቶች ሰበብ አለመስማማት ላይ ሊደርሱ እንደሚችሉ አላጡትም። ሆኖም ይሄ ሰበብ ሆኖ ጎሳና ዘርን መሰረት ያደረጉ የክተት ዘመቻዎች ሊኖሩ እንደማይገባ ይመክራሉ። ነገራቸውን ለማስረገጥ ደግሞ የግፍ ግፍ ባየችው ሩዋንዳ ተገኝተው የሰሙትን መልሰው መላልሰው ያካፍላሉ። አንድ መስሪያ ቤቴ የምትሰራ ሴትዮ ወደ ምሳ ልትሄድ ስትል እቲ ጋሪ ነው ወደ ምሳ ልትሄድ ስትል ልውሰድሽ አልኳትና ቤቷ አስራ አምስት ደቂቃ መንገድ ቢሆን ነው። ወደ ሬስቶራንት ሜን ስለነበረብኝ ለምሳ እሷን ቤቷ ላገታት በዛ በአስራ አምስት ደቂቃ ውስጥ የነገረችኝ ታሪክ በጣም የሚገርም ነገር ነው። አራት ልጆች ነበሩኝ፣ ባል ነበረኝ እና ቤት ቁጭ ብለን መጥተው አራት ልጆችን ፊቴ አርደው ባሌን እዛ አስጠቃይቶ ገለው። እኔ ሊገሉኝ ስሉ የአይዲ ካርድ የመታወቂያ ወረቀቴ ኮንጎ ልጅ ስለሚል ኮንጎ ልጅ ስለሚል ሁለት ካርድ ነበረኛል። ገዛ ጊዜ ሩዋንዳን የኮንጎ ልጅ ታሳያቸው የኮንጎ ልጅ አይተው ጠጉኝ። እንደዚህ ያለ ድርጊት ነው የተፈጸም የነበረው። በዛ ጊዜ በአሜሪካ ድምፅ ራዲዮ ሀብታሙ ስዩ reka nkwihoreze ndetse nicyo wabyariye nicyo wandereye none ubwo maze gukura ngo agatege ubwo naciye akenge reka nkukore koresha ibyiza wampaye maze nkwihoreze koresha ibyiza wampaye maze nkwihoreze imyaka አድማጮቻችን የዛሬው የጋቢና ቪኤ ጉዟችን በዚሁ ተጠናቋል። በፌስቡክ አቶ ቪኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪ በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሀብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያበሩ። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ko bishakiye turaranze gutoberwa amate Sunen, uitați să dați